ጤና ስጥልና የተከበራቸው አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ለምሽቱ የያዝናቸው የጋቢና ቤር መሰናዶች ጀምረዋል። እዛው ያለውን የግብርና ችግር አብሬ እያየው መፍትሄ ለማምጣት ከመፍትሄ ከሚሰጡት ሰዎች መካከል ለመሆን ጥረት በማደርግበት ሂደቱ ውስጥ ነው ራሴን ደስተኛና ራሴን ፈልጌ ያገኙት። ግብርና ላይ የሚሰራ ወጣት እንግዳለን። በምሽቱ ከሱ ጋር የምንቆይ ይሆናል። ሌሎች ጥንቅሮችንም ይዘናል። አይደንጋር ደግሞ መሰናደውን በመምራት ሄልያስ አስማና ደግሞ በድምፅና ምስል ምህንድስ እናውሩኛለ። መሰናደው በጥራት ወደ እናንተ እንዲደርስ ከጀርባ ሆኖ በስራ ላይ ካሉ ከመለያ አሜሪካ ድምፅ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። መግቢያችን ላይ ወደ አስተዋወቅ ናችሁ እንግዳ ነው በቀጥታ የምናልፈው። ለአመታት በተለያዩ መንግስታዊ ያልሆኑ ተቋማት በግብርና ተኮር መርሃ ግብሮች ውስጥ ተሳታፊ የነበረው በጋሻው መብራቴ ልምዱንና ችሎታውን አርሶ አደሮችን ለማገዝ ያዋለ ወጣት ነው። በጋሻው ቢፋርም ቴክ በተሰኘው ድርጅቱ በኩል በሚያደርገው እንቅስቃሴ ምክንያት የቶኒ ኤሉሜሉ ፋውንዴሽን የኢኖቬሽን ልቀት ሽልማት የመሰሉ ዓለም አቀፍና ሀገር አቀፍ ሽልማቶች እንዲሁም ደግሞ እውቅናን ማግኘት የቻለ ወጣት ነው። ስለ ጥረቶቹ የበለጠ ለማወቅ ሀብታም ስዩም በቅርብ ጊዜ አነጋግሮት ነበር። ወደ ቆይታቸው ነው የምናልፈው። አስቀድሞ ግብርናን ደጋፊ ተቋሙን ለመመስረት የተጓዘበትን አጭር ሂደት ከሚያወራበት እንጀምራለን። ይህ ፈረንቴክ የተመሰረተው ሁለት ሺ አስራ ሁለት ዓመተ ምህረት ነው እና በዚህ አዲስ አበባ ነበር የምኖረው የምሰራበት ንጂ እየሰራሁኝ እንግዲህ የተለያዩ ቴክኖሎጂዎች አሉ በተለይ ውጭ ሀገር። ግን እኛ ሀገር ላይ ከፍተኛ የሆነ የቴክኖሎጂ ድጋፍ አርሶ አደሮቹ ያስፈልጋቸዋል። ስለዚህ የመጀመሪያ ስራ ፈጠራ ውድድር ቶኒ ኢሉሜሉ ፋውንዴሽን የሚባል ናይጄሪያ መሰረት ያደረገ የስራ ፈጠራ ውድድር ላይ አመልክቼ፣ እሱ ውድድር ኢንተርፕረነርሺፕ ወይም የስራ ፈጠራ ስልጠናውን ካገኘው በኋላ ወደ አካባቢ በመሄድ ነው የመውቂያ የእህል መውቂ የስንዴ እህል መውቂያ በመግዛት በዛ በተሰጠኝ ፈንድ አምስት ሺህ ዶላር ነበረ። በዛ ፈንድ ገዝቼ አርሶ አደሮቹን ለማገዝ የመውቂያ አገልግሎት ለመስጠት የጀመርኩት የስንዴ መውቂያ እንደምታውቀው ሲዝናል ነው ወቅታዊ ነው። ሶስት ወር ከወቃም በኋላ እንትኑ አቆመ። ወቅቱ መውቃቱ እንዳቆመ ቀጥታ ምንድና ያደረግኩት መሬት ተከራይቼ፣ ለአንድ ሄክታር ተከራይቼ እዛው ተወልጅ ያደርኩበት ከተማ ነዋሪ ከተማ የምችለውን ያክል እዛ መሬት ላይ ለአርሶ አደሮቹ የሚጠቅም ለየት ያሉ ቴክኖሎጂዎችን፣ አሰራሮችን ለማሳየት መሬቱን በስነስርዓት መስራት ጀመርኩኝ። ስለዚህ እዛው ሆኜ የተለያዩ ጥናቶችን አደርግ ነበር። የምስር በሽታ አካባቢያችን ላይ ስላለ ከደብረሃን ግብርና ምርምር ጋር በመሆን የምስር በሽታ ሪሰርች መስራት እዛው ጀመርኩኝ። ማሳይ ላይ ተከራይቼ ነው ማሳውን። ስለዚህ ማሳይ ላይ አልጠፋም። የተለያዩ ሰዎች ይመጣሉ፣ ትምህርት ያገኛሉ። በመሀል ከሸዋሮቢትና በአፋር በኩል የአንበጣ ወረርሽኝ ተከሰተና ሌላ ሀገር ላይ በድሮን ቴክኖሎጂ በመታገዝ አንበጣ በሽታን፣ የሰብል በሽታን በመለየት ቁጥጥር እንደሚያደርጉ አውቃለውና ስለሱ ደግሞ ጥናት ማንበብ እና ኔትወርክ ማድረግ ጥረት አደረግኩኝ። ከዛ በኋላ ንስር አግሪቴክ የሚባል ሁለተኛ ስታርታፕ ካምፓኒ ለማቋቋም ከጓደኞች ጋር ጥረት አደረግኩኝ። በእኔም አቃቸውን ሊተገበሩ የሚችሉ የአግሪካልቸራል ቴክኖሎጂ የግብርና ቴክኖሎጂዎችን መሬት ላይ ለማውረድ አርሶ አደሮቻችንን ለማገዝ ነው ጥረት እያደረግኩ ያለሁት እና ይህንንም ከፍተኛ ፍላጎት አለኝ። ያን እየሰራው ነው ያለሁት። ቢፋርም ቴክኖሎጂ የተባለው ተቋምህ በሌላ ምዕራፍ ጥረት እያደረገባቸው ከሚገኙ ጉዳዮች መካከል አንዱ ዘመናዊ የእርሻ ደጋፊ መሳሪያዎች ያሏቸው ሰዎችና ገበሬዎች የሚገናኙበትን ድልድይ መፍጠር እንደሆነ ሰምቻለሁ። ስለ እዛ እስኪ ጥቂት ንገረኝ። እንግዲህ እዛ ቢፋርም ቴክን ለማቋቋም ጥረት እያደረግኩበት ባለውበት ወቅት እየወቃሁ ነው። አርሶ አደሮቻችን እኛ አካባቢ ላይ ይመጣሉ፣ መውቂያ ወረፋ ይይዛሉ። በጣም የእኔን አስቀድምልኝ፣ የእኔን አስቀድምልኝ ይጋብዛሉ። ምን ይላሉና አርሶ አደሮች መውቂያም ሆነ ትራክተር በአቅራቢያቸው ለማግኘት የሚያስችላቸው ቴክኖሎጂ የለም። ያሉትም ጥቂት የግብርና መውቂያ እና ትራክተር መካናይዜሽን አገልግሎት የሚሰጡ ድርጅቶች አንዱ አካባቢ ላይ ብዙ ይኖራሉ፣ አንዳንዱ አካባቢ ላይ ደግሞ ከፍተኛ እጥረት አለ። ስለዚህ ራይ እንደ ራይድ ወይም እንደ ኡቨር የሚያገናኝ ዲጂታል ፕላትፎርም ለመስራት ነው ቢፋርምቴክ የሚባል ሞባይል አፕሊኬሽን እና ኮል ሴንተር ያለው አርሶ አደሮቻችንን የሚፈልጉትን የግብርና መካናይዜሽን አገልግሎት ወይም የመውቃት ወይም የማረስ አገልግሎት በአቅራቢያቸው የሚያገናኝ ፕላትፎርም ወይም ድልድይ ለመስራት ጽንሰ ሀሳቡን በሌሎች ሀገሮችም እየተደረገ ስለሆነ አፕሊኬብል የሆነ ስለሆነ እሱን ጥረት አደረግኩኝ። ከዛም በኋላ በእሱ ላይ ጥናት አደረግኩና ሞባይል አፕሊኬሽኑን ተሰራ ምንድን ነው የአርሶ አደሮቻችን ሞባይል አፕሊኬሽን ስለማይጠቀሙ፣ አርሶ አደሮቻችን በቀላሉ እጃቸው ላይ ባለው ስልክ በኮል ሴንተር በአጭር ቁጥር ደውለው ነው የምናገናኛቸው። በተጨማሪም ባለ ትራክተሮች ኦፕሬተር ይፈልጋሉ። ኦፕሬተሮቻቸው ቢሄዱ በአንድ ቀን እንኳን የኮምባይነር ብዙ ብር ያጣሉ ባለ ኮምባይነሮቹ። በተጨማሪም ያው ኮምባይነር ከልማት ባንክ ብድር ነው አገልግሎት ወስደው እየተጠቀሙ ያሉት። ስለዚህ የሚከፍሉት ዕዳ አለባቸው። ስለዚህ የተማሩ ስኪልድ ኦፕሬተር ለማገናኘት እንደዚሁም ሳስ ሶፍትዌር በመጠቀም ቢፋርም ሳስ ሶፍትዌር እንትን አድርገን ፕላትፎርሙን ሰርተን አሁን አየር ላይ አለ። ሞባይል አፕሊኬሽኑ ተሰርተዋል፣ ግን የተወሰኑ ሶፍትዌሮች ይቀሩታል። ስለዚህ በቅርብ ይህንን እውን እናደርጋለን። እርሻ ለብዙ ዘመናት የቆየ የአብዛኛው የኢትዮጵያ ሕዝብ መተዳደሪያ የሆነ ዘርፍ ነው። ይህ ህብረተሰብ ደግሞ ለዘመናት ይዞት የቆየው ባህላዊ አስተራረስ፣ ባህላዊ የግብርና ባህል አለ። ያንን በተቻለ መንገድ ቀይሮ ወደ ዘመናዊው እንዲራመድ ለማስቻል ነው ጥረት እያደረክ ያለኸው። በዚህ ሂደት ውስጥ የገጠሙ ችግሮች ምንድን ነበሩ? ይህን ቴክኖሎጂ ላይ ለመስራት ጥረት እያደረግኩ ባለውበት ሰዓት ላይ እንደምታውቀው የተለያዩ ችግሮች ያጋጥማሉ። በተለይ ስታርታፕ ካምፓኒ ለማቋቋም ጥረት በምታደርግበት ሰዓት ከአመዘጋገቡ ጀምሮ የቴክኖሎጂ ጥረት ይኖራል። በተጨማሪ አርሶ አደሮቻችን አሁን እኛ የመውቃት አገልግሎት እየሰጠን ነው፣ በጣም ደስተኛ ናቸው። ትክክለኛና የሚጠቅም ቴክኖሎጂ ካመጣን ምንም አይነት ማሳመንና ከፍተኛ ጥረት አያስፈልግም። እነሱ ጠቃሚ መሆኑን ከተረዱ በኋላ ቢያንስ ከጎረቤታቸው ከተረዱ በኋላ ይተገብሩታል። ነገር ግን ይህንን ቴክኖሎጂ እውን ለማድረግና ለማስቻል ከኔትወርክ ጀምሮ አካባቢችን ላይ ካሉት ግጭቶች ጀምሮ፣ በተጨማሪም ይህንን ስራ ተረድቶ ከማገዝ አንጻር ከፍተኛ እጥረት ችግር ያጋጥማል። ነገር ግን በተቃራኒ ደግሞ መንግስት ዲጂታላይዜሽን ሀያ ሀያ አምስት እቅድ ይዞ ወጣት ስራ ፈጣሪዎችን የማገዝ በዚህ ዘርፍ ላይ ያሉትን አነስተኛም ቢሆን ግራንት የመስጠት እና የማበረታታት ሂደቶች ከመንግስት በኩል ስላሉ በሱ በኩል በጣም ነው የምናመሰግነው። በችግሩ ውስጥ እንግዲህ ስራ አቁመ እነኝህ ስራዎች ስትሰራ ከኮሮና ጀምሮ፣ ከግጭቱ ጀምሮ የተለያዩ ፈተናዎች እንደውም ተስፋ የሚያስቆርጡ ተመልሶ ወደ ቅጥር ዓለም፣ ወይም ወደ ሌላ ለማስኬድ የሚያስችሉ ብዙ ፈተናዎች ያጋጥማሉ። ነገር ግን የያዝኩት ዓላማ በሚችለው በሙያዬም ከፍተኛ ጥረት ለማድረግ ስለሆነ ቢፋርምቴክን ለማቋቋም ችያለሁ። አሁን እንግዲህ ፋይናላይዝ አድርጎ ይህን ዲጂታል ፕላትፎርም በመላው ሀገሪቱ በተለያየ ቋንቋ ሊያገናኝ የሚችል ድልድይ ለመስራት ነው። ቢፋርም በጥቂት ዓመታት ውስጥ እንደዚህ ያሉ ለውጦችን ማስመዝገብ ችለዋል። የተለያዩ ሀገር አቀፍ እንዲሁም ደግሞ ዓለም አቀፍ ሽልማቶችንም ለማሸነፍ ችለሃል። ይዘኸው በመጣኸው አዲስ ሀሳብ ምክንያት የመጭ ዘመን ፍላጎትህ የመጭ ዘመን ግብህ ምንድን ነው? ከጀመርከው አንጻር ምን ለማድረግ አስበሃል? የመጪው ዘመን ግቤ እንግዲህ በግብርና ቴክኖሎጂ ሀገራችንን የበኩሌን ጥረት ለማድረግ ከፍተኛ ምኞትና ፍላጎት አለኝ። ያንንም እውን እንደማደርግ እግዚአብሔር እንደሚረዳኝ ተስፋ አደርጋለሁ። የመጪው በመጪው በቅርብ ጊዜያት ይሄ ዲጂታል ፕላትፎርም ተቋቁሞ የተለያዩ የአግሪካልቸራል ቴክኖሎጂዎችን በዛ ዲጂታል ፕላትፎርም ውስጥ ወይም መድረክ ውስጥ በእኛ ድርጅት በኩል በቀላሉ አርሶ አደሮች የሚጠቅም ቴስት የተደረገ የተረጋገጠ የግብርና ቴክኖሎጂዎችን የሚቀርብበት፣ ትራክተርና መውቂያ ያላቸው ሰዎች ትራክተር ከሚፈልጉ ማህበረሰብ ጋር የሚገናኙበት፣ በተጨማሪም የተለያዩ የግብርና ኢንፑቶች ግብአቶች ሁሉ ጭምር የሚቀርብበት፣ እኛም ደግሞ ወደ ተለያዩ ሀገሮች ኔትወርክ ክሬት አድርገን አቅም ገንብተን የተለያዩ ጠቃሚ የሆነ ለእኛ አገር ተስማሚ የሆነ የግብርና ቴክኖሎጂዎችን በእኛ በኩል የሚቀርቡበት ትልቅ እ የግብርና ድርጅት እውን እንዲሆን ማስቻል ነው። ያ የመጪው ህልም። በጋሻው መብራቴ የኢትዮጵያ ገበሬዎችን ሊጠቅም የሚችል መርሃ ግብር ዘርግተህ በመንቀሳቀስ ላይ የምትገኝ ወጣት ነህ። ቢፋርም የተባለ ተቋምም አስተዳዳሪ ነህ። በእጅጉ አመሰግናለሁ። ያሰብከው ተሳክቶ ደግሞ ዳግም ተገናኝተን በስኬት ዙሪያ ለማውራት ያብቃን። በጣም አመሰግናለሁ። መልካም ምሽት ይሁንልህ። እኔም በጣም አመሰግናለሁ። ለአሜሪካ ድምፅ ሬዲዮ ሀብታሙ በዚህ አጋጣሚ ቢፋርም ቴክን ለማገዝ ለማበረታታት፣ በዚህ ሂድ ምክር አገልግሎት ለመስጠት የሚፈልጉ በውጭም ሆነ በሀገር ውስጥ ያሉ ይህን የግብርና ስራ በምሰራበት ወቅት ጥረቴን ለማገዝ ወይም ለመምከር አቅጣጫ ለማስያዝ የሚፈልጉ ካሉ በዚሁ አጋጣሚ ጥሬን አቀርባለሁ። እጅግ አድርጌ አመሰግንሃለሁ። ቀጣዩ ዘገባችን ቱሪዝም ነው። በተፈጥሮ ሀብቷና በታሪካዊነቷ የደቡብ ምዕራብ ኢትዮጵያ ፈርጥ የምትባለዋ ኤሊባቦር ነው የምናቀ ነው ገልሞ ዳዊት በዚህ ዙሪያ ያሰናዳው ዘገባ በመቀጠል ይቀርባል። በኦሮሚያ ክልላዊ መንግስት የሎ አባቦር ዞን በለምለምነታቸው ከሚጠቀሱ የኢትዮጵያ አካባቢዎች አንዱ ነው። የገባ ወንዝ ሸለቆን የያዘው የያዩ ተፈጥሮ ደን የሰሌኖን ነው እንዲሁም የሶር ፏፏቴዎችን የያዘው ደን የዞኑ ሞገስ ናቸው። ይህ በኢሉ አባቦር ዞን በቾ ወረዳ የሚገኘው የሶር ፏፏቴ ነው። ወንዙ ከበቾ ወረዳ ሳይወጣ በአራት ቦታዎች ይመሰል ፏፏቴዎች አሉት። አቶ ተካለኝ ፋንታ የበቾ ወረዳ ባህልና ቱሪዝም ጽህፈት ቤት ኃላፊ ናቸው። አናም በቾ በካወተ ቱሪዝሚ ሄዱ ቀብዲ የሶር ፏፏቴዎች በበቾ ወረዳ ተዳፋቶች ውስጥ የሚንሿሹ የቱሪስት መስህቦች ናቸው። በቁጥር አራት ሲሆኑ በጥቂት ኪሎ ሜትሮች ርቀት መካከል የሚገማሸር ወንዝ ፈጥረው ሲፈሱ ኖረዋል። በሰግ እና ቱሉሱና ቀበሌ መካከል የቦጤ ወንዝና ጾር አንድ ላይ ተደምረው የሚፈጥሩት ሌላ ፏፏቴ አለ። በለሊሳም በሶር ወንዝ ላይ ያለ አራተኛ ፏፏቴ ነው። በጉድ እና ሶር ቀበሌ ያለው የደኖ ፏፏቴም ሌላው ነው። አኩማ አፍሪካትዩ ለጋ አባያ ቲያንሴ የሶር ፏፏቴ የሚምዘገዘግበት ርቀት ከጢስ አባይ ቀጥሎ በሁለተኛ ደረጃ ሊታይ የሚችል ነው። ርዝመቱ 50 ሜትር ይሆናል። ገጽታውም እንደ ወተት የነጣ ነው። ውሃው ጥራት አለው። የደኑ አፈር እንዳይሸረሸርም ማስተዋጽኦ አድርጓል። በዚህ ውብ ገጸ ምድር ላይ በግርማ ሞገስ የሚገማሸረው ሶር በመሰረተ ልማት ውስንነት የተነሳ ለጎብኚዎች ተደራሽ አይደለም። ወጣት መሀመድ ኑር ሁሴን የብቾ ወረዳ ነዋሪ ነው። አህናራሌ ኪሎ ሜትር ሸንድ ሶር ከበቾ አምስት ኪሎ ሜትር ርቀት ላይ ቢገኝም ባለመልማቱ የአካባቢው ነዋሪ ቅሬታ አለው። ወደ አካባቢው ለጉብኝት ለመጡ ባለስልጣናት ሁሉ ነዋሪው ስለ ጉዳዩ ያነሳል። የቀረበት ጊዜ የለም። ለምን አይለማልንም? ይህ ፏፏቴ ለአፍሪካ ጭምር መትረፍ የሚችል ነው። መንገዱ በጣም አስቸጋሪ ነው። ለአገር ውስጥና ከውጭ ሀገራት ለሚመጡ ጎብኚዎች በቂ መጓጓዣ የለም። ዋናው ችግርም ይኸው ነው። የመሰረተ ልማት እጥረቱ በዩኔስኮ ስነ ሕይወታዊ ቅርስነት የታወቀውን የያዩ ደንንም ለጉብኝት ተደራሽ እንዳይሆን አድርጎታል። የብዝሃ ሕይወት መናሪያ የሆነው ጥቅጥቅ ደኑ የገባውን ስምንት ሸለቆን ይዞ ይገኛል። ወጣት የሸቱ መንገሻ የያዩ ወረዳ የደን ባለሙያ ነው። ኢኮ ቱሪዝም ይዳንሌ ሎጂ ለጎብኚዎች የመረጃ ማዕከል ሆኖ ስለ ደኑ መረጃ የሚሰጥ የኢኮ ቱሪዝም ቢሮ የለም። ሙዚየምና የሰዎች ማረፊያም አልተሰራም። በደኑ ላይ ወደ 16 የዶክተሬትና 32 የሁለተኛ ዲግሪ ማሟያ ጥናቶች ተሰርተዋል። ዳሩ ግን ለወረዳው አስተዳደርም ሆነ ለአካባቢው ነዋሪ አንዳችም ነገር አልተደረገም። ነዋሪዎች ዞኑ ካለው የቱሪዝም ሀብት አኳያ አገሪቱንና ነዋሪውን ተጠቃሚ የሚያደርጉ ሁኔታዎች እንዲመቻቹላቸው ይጠይቃሉ። አቶ ወንድሙ ደበላ ሲንቴ የኢሉአባቦር ቱሪዝም ጽህፈት ቤት ኃላፊ ናቸው። ይባድበት ገሩ በአካባቢያችን አንድም የሰላም ችግር የለም። የመሰረተ ልማት እጥረትና ለጎብኚዎች አገልግሎት የሚሰጡ ተቋማት አለመኖር ግን ከዘርፉ ሊገኝ የሚችለውን ገቢ አስቀርቷል። ይህ ለብዙዎች የሚተርፍ ሀብት ወደ ገንዘብ አለመመንዘሩ ትልቅ ኪሳራ ነው። በእርግጥ አሁን የግል ባለ ሀብቶች የአገልግሎት ክፍተቶችን ለመሙላት ፈቃደኝነት ማለት እያሳዩ ናቸው። መንግስትም ትኩረት ሰጥቶ እየሰራ ይገኛል። በሎ አባቦር ዞን በቅርቡ ለተቋራጮች እየተሰጡ ያሉ መንገዶች ፕሮጀክቶች ጥቂት እንዳልሆኑ አቶ ወንድሙ ደብላ ጠቁመዋል። ስራቸውም ተጀምረዋል ካሏቸው የመንገድ ፕሮጀክቶች ከመቱ ጅማ፣ ከመቱ ወደ ወለጋ እንዲሁም ከጎሬ ማሻ የሚወስዱ መንገዶችን ጠቅሰዋል። ይህም ለእኛ መልካም እድል ነው ሲሉም የዞኑ ቱሪዝም ጽህፈት ቤት ኃላፊ ተስፋቸውን ገልጸዋል። ለአሜሪካ ድምፅ ክልሙ ዳዊት ኬሎ ባቡር በቸ ወረዳ። በመቀጠል ደግሞ ቆንጆ ይታየ ኢትዮጵያን ጨምሮ በምስራቅ አፍት አፍሪካ ከፍተኛ ስጋትን ስለደቀነው በዋነኝነት ህጻናትን ስለሚያጥቃው የኩፍኝ ወረርሽኝ ያሰናዳችው ዘገባ ይቀጥላል። አብዲራዛቅ አህመድ በኢትዮጵያ እየተዛመተ ያለውን የኩፍኝ ወረርሽኝ ለመዋጋት ሲያደርጉ የቆዩትን ጥረት አሁን በበለጠ ጥድፊያ ተያይዘውታል። በቅርቡ ሁለት የረዴት ስራ ባልደረቦቻቸው ህጻናት ልጆቻቸውን አፍሪካ ሀገሮች ውስጥ ህንድ፣ እንግሊዝና ሌሎችም ሀገሮች ውስጥ እየተዛመተ ባለው በኩፍኝ ምክንያት በሞት ተነጥቀዋል። አብዲረዛቅ የህጻናት አድን ድርጅት የኢትዮጵያ ባልደረባ ናቸው። እንደ አውሮፓውያን የዘመን አቆጣጠር ባለፈው 3 ዓመተ ምህረት ኢትዮጵያ ውስጥ አስር ሺ ሰዎች ኩፍኝ እንደተያዙ መስሪያ ቤታቸው ሪፖርት አድርጓል። አሃዙ ከየመን፣ ከአዘርባይጃን፣ ከካዛክስታን እና ከህንድ ቀጥሎ ትልቁ እንደሆነ የዓለም የጤና ድርጅት መረጃ ያመለክታል። ባለፉት በ2020 እና በ2021 ዓመተ ምህረት በዓለም አቀፉ የኮቪድ-19 ወረርሽኝ የተነሳ በዓለም ዙሪያ በተለይም በድሆቹ ሀገሮች በሚሊዮኖች ለሚቆጠሩ ህጻናት መሰጠት የነበረበት የኩፍኝ የመከላከያ ክትባት ተስተጓግሏል። በመሆኑ በመሆኑም በዓለም ዙሪያ ካሉት በፍጥነት ተላላፊ በሽታዎች አንዱ ለሆነውና ለዓይን መታወር ለሳምባምችና ለሕልፈት ሊዳርግ ለሚችለው በሽታ ተጋልጠዋል። ጅግጅጋ ውስጥ በሚገኝ አካባቢ የህፃናት አድን ድርጅት ስራ አስኪያጅ የሆኑት አብዲራዛቅ ለሮይተርስ በስልክ በሰጡት ቃል ሲናገሩ በኩፍኝ ምክንያት የሞቱት የባልደረቦቼ ልጆች ግፋቢል ዓመት ከሁለት ወር ቢሆናቸው ነው። በወረርሽኙ ሳቢያ የሚሞቱት ሰዎች አብዛኞቹ ህጻናት ናቸው። በቀላሉ ለመከላከል በሚቻል በሽታ በህፃንነት መቀጨታቸው በጣም ያሳዝናል። ኩፍኝን ለመከላከል በተካሄዱ ጥረቶች የተገኙ ክንዋኔዎች በአያሌ ዓመታት ባልታየ መልኩ የኋሊት እየተቀለበሱ መሆናቸውን የጤና ጉዳይ አዋቂዎች ይናገራሉ። የሚበዙት አፍሪካ ውስጥ በሆኑ 51 ሀገሮች ባለፈው 2023 ዓ.ም ውስጥ ከፍተኛ የኩፍኝ ወረርሽኝ ተከስቷል። በንጽጽር ካቻምና 37 ሀገሮች፣ ከዚያ በቀደመው ዓመት ደግሞ 22 ሀገሮች እንደነበሩ ተመዝግቧል። እየባሰ እንደሚሄድም ነው የሚሰጋው። የያዝነው የፈረንጆች 2024 ሲያበቃ ደግሞ ከጠቅላላው የዓለም ሀገሮች ውስጥ ገሚሱ ማለትም አንድ መቶ አምስት ገደማ የሚሆኑቱ የኩፍኝ ወረርሽኝ በከፍተኛ ደረጃ እንደሚያሰጋቸው ሮይተርስ ከዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ያገኘው መረጃ ይጠቁማል። ለወረርሽኙ ከሚጋለጡ ሀገሮች መካከልም ግማሽ የሚሆኑቱ ዝቅተኛና በዝቅተኛና በመካከለኛ ገቢ መካከል ያሉ ሀገሮች ህጻናት እንደሆኑ ነው መረጃው የጠቆመው። ኩፍኝ ኃይለኛ ትኩሳት እና ሳል የሚያስከትል ሲሆን ቆዳ ላይም ሽፍታ ይፈጥራል። እርጉዝ ሴቶችን ከያዘ ደግሞ ለውርጃ ሊያጋልጣቸው ወይም ደግሞ ጽንሱ ወሩን ሳይሞላ እንዲወለድ ሊያደርግ ይችላል። ታዲያ የጤና ጥበቃ ጠበብት እንደሚያስረዱት ባለፉት ዓመታት ስለ በሽታው መከላከያ ክትባት በሚናፈሱ የተሳሳቱ መረጃዎች የተነሳ ወላጆች ልጆቻቸውን ከማስከተብ ወደ ኋላ እያሉ እንደሆነ ተገልጿል። የተባበሩት መንግስታት የሕጻናት መርጃ ድርጅት ዩኒሴፍ ባለፈው ዓመት የዳሰሳ ጥናት ካደረገባቸው ሀምሳ አምስት አምስት ሀገሮች በሀምሳ ሁለቱ በዓለም አቀፉ የኮቪድ ወረርሽኝ ወቅት የኩፍኝና የልጅነት ልምሻ ወይም ፖሊዮ መከላከያ ክትባቶች ስርጭት እንደቀነሰ ደርሶበታል። ኒክላስ ዳንኤልሰን የዩኒሴፍ የክትባት ጉዳዮች ከፍተኛ አዋቂ ናቸው። የኮቪድ-19 ክትባትን በሚመለከት የተነዙት ሀሰተኛ መረጃዎች ሌሎቹም ክትባቶች በጥርጣሬ እንዲታዩ ሳያደርግ እንዳልቀረ ይናገራሉ። የኮቪድ መከላከያ ክትባት ጉዳት ያስከትላል እየተባለ ይሰራጭ በነበረው አሉባልታና የሐሰት መረጃ ዙሪያ በየአደባባዩ በማህበራዊ መዘገናኛዎች በጣም የተጋጋለ ክርክር ሲደረግ ነበር። ያ ክትባቶቹ ላይ ጥርጣሬ እንዲኖር አድርጓል። ሰዎች ክትባቱ ላይ ያላቸውን ትምምን መልሶ ለመገንባት ለረዥም ጊዜ መስራት ይጠይቃል። ከኮቪድ ወረርሽኝም በኋላ ቢሆን በኩፍኝ ምክንያት ለሞት የመዳረግ አደጋ የጎላ በሆነባቸው የሚያመቻቸው የባለዝቅተኛ ገቢ ሀገሮች ያለው ይዞታ ፈጽሞ እንዳልተሻሻለ የዓለም የጤና ድርጅት አስታውቋል። በእነዚህ ሀገሮች የክትባት ስርጭቱ በአማካይ 66 ከመቶ ላይ ሲሆን፣ ወረርሽኝ እንዳይነሳ ለመከላከል 95 ከመቶ ህጻናት መከተብ አለባቸው። በተለይ ከገንዘብና ከባለሙያ እጥረት በተያያዘ ችግሮች ያሉባቸው የአፍሪካ ሀገሮች የጤና ስርዓቶች እንደሆኑ የሚናገሩት የረዴ ድርጅቶችና የጤና ጠበብት ኢትዮጵያን በመሳሰሉት በግጭቶች፣ በድርቅ፣ በጎርፍ እና በተመጣጠነ ምግብ እጥረት ምክንያት ህጻናት ለህልፈት ሊዳረግ ለሚችለው በሽታ በይበልጥ ተጋላጭ እንደሚሆኑ ነው የሚያመለክቱት። ዓለም ዙሪያ የበሽታ መከላከያ ክትባቶች በፍትሀዊነት እንዲዳረሱ የሚሰራው ጋቪ በሚል ምህፃር የሚታወቀው ዓለም አቀፍ ጥምረት የዓለም አቀፍ እንቅስቃሴዎች ኃላፊዋ ታባኒ ማፖሳ በተለይ በድሆች ሀገሮች ወረርሽኞችን ለመቆጣጠር በዋናነት የጤና ስርዓቶችን ማጠናከርና ለመደበኛ ክትባቶች ቅድሚያ ትኩረት መስጠት እንደሚያስፈልግ አሳስበዋል። መስሪያ ቤታቸው በዚህ አመት ክትባቶችን እያጠራቀመ ሲሆን ቡርኪና ፋሶን ካምቦዲያንና ቻድን ጨምሮ በ15 ሀገሮች 38 ሚሊዮን ህጻናትን ለመድረስ አልመዋል። ሁላችንም የየበኩላችንን ድርሻ ከተወጣን አሉ። ክትባቱን ካቀረብን፣ መንግስታት የጤና ሰራተኞች ካዘጋጁ፣ ማህበረሰቦች የሀሰት መረጃዎችን ተቋቁመው ልጆቻቸውን እያመጡ ካስከተቡ ወረርሽ ማገኙን እናሸንፈዋለን። የመጨረሻው ዘገባችን ስፖርት ነው። ኬኔዲ አባተ ይቀጥላል። ትላንት እሁድ የካቲት 10 ቀን በስፔን በተካሄደው የዙሪክ ሲቪያ ማራቶን በወንዶች ኢትዮጵያዊው ድሬሳ ገለታ 2 ሰዓት ከ03 ደቂቃ ከ27 ሰከንድ በሆነ ጊዜ የቦታውን ክብረ ወሰን በመስበር አሸንፏል። አትሌቱ ያስመዘገበው ሰዓት በወንዶች የምን ጊዜም ምርጥ ሀያ ፈጣን ሰዓቶች አንዱ ሆኖ ተመዝግቧል። ክብረ ወሰን መስበር የዕለቱ መሪ ሀሳብ የነበረ ሲሆን አትሌቶች በነሐሴ ወር በፓሪስ ለሚካሄደው የኦሎምፒክ ውድድር ለማለፍ የሚያስችላቸውን ሰዓት ለማስመዝገብ ባደረጉት ፉክክር ስምንት ብሔራዊ ክብረ ወሰኖች ተሻሽለዋል። ከእነዚህ ብሔራዊ ክብረ ወሰኖች ውስጥ ሶስቱን ያስመዘገቡት ደሬሳ ገለታን ተከትለው እስከ አራት ያለውን ደረጃ ይዘው ያጠናቀቁ አትሌቶች ናቸው። ፈረንሳዊው ሞርሃድ አምዱኒ በ2 ከ03 ከ47 ሁለተኛ ሲወጣ ውድድሩን በ2 ከ04 ከ53 ሶስተኛ ሆኖ ያጠናቀቀው እስራኤላዊው ጋሻዋ አያሌ ና ጣሊያናዊው የማነብርሃን ክሪፓ በ2 ከ06 06 አራተኛ በመሆን የየአገሮቻቸውን ክብረ ወሰን አሻሽለዋል። በሴቶች ዘርፍ ኢትዮጵያዊቷ አዝመራ ገብሩ ሁለት ሰዓት ከ22 ደቂቃ ከ13 ሰከንድ በሆነ ጊዜ በመግባት አሸንፋለች። ኬንያውያኑ ጆሴፊን ቼፕኮች እና ማግዳሊን ማሳይ ሁለተኛና ና ሶስተኛ ወጥተዋል። በድምሩ 12 ወንዶች ውድድሩን ከ2 ሰዓት ከ08 ደቂቃ በታች ያጠናቀቁ ሲሆን 14 ሴቶች ደግሞ ከ2 ሰዓት ከ25 ደቂቃ በታች ገብተዋል። የዙሪክ ሲቪያ ማራቶን ውድድር ከመጀመሩ በፊት እሁድ የካቲት 3 ቀን በትራፊክ አደጋ ሕይወቱ ያለፈውን የማራ ቶን የዓለም ክብረ ወሰን ባለቤት ኬልቪን ኪፕቱምን በማሰብ የ42 ሰከንድ የሕሊና ጸሎት መደረጉን የዓለም አትሌቲክስ በድረገጹ ያሰፈረው መረጃ ያመለክታል። የዓለም እግር ኳስ አስተዳዳሪው አካል ፊፋ ባለፈው ሳምንት ይፋ ባደረገው የካቲት ወር የሀገራት የእግር ኳስ ደረጃ ኮት ዲቫር አስር ደረጃዎችን ወደ ላይ ከፍ ብላ በዓለም 39ኛ ደረጃ ላይ ተቀምጣለች። ራሷ ያስተናገደችውን 34ተኛውን የአፍሪካ ዋንጫ እዚያው ያስቀረችው ኮት ዲቫር ከአፍሪካ ደግሞ አምስተኛ ደረጃ ላይ ተቀምጣለች። ለፍጻሜው ደርሳ የተሸነፈችው ናይጄሪያ ደግሞ 14 ደረጃዎችን በማሻሻል በዓለም 28ኛ ደረጃ ላይ ተቀምጣለች። በአህጉራዊ ውድድሮች ላይ የተሳተፉ በርካታ የአፍሪካና የእስያ ብሔራዊ ቡድኖች ደረጃቸውን ያሻሻሉ ሲሆን በአፍሪካ ትልቁን መሻሻል ያሳየችው የሩብ ፍጻሜ ተፋላሚዋ አንጎላ ስትሆን ሀያ አራት ደረጃዎችን በማሻሻል የዓለም ዘጠና ሶስተኛ ምርጥ ቡድን ሆናለች። ከምድባቸው ማለፍ ያልቻሉት ቱኒዚያና አልጄሪያ ደግሞ እኩል አስራ ሶስት ደረጃዎችን ዝቅ ብለው በቅደም ተከተል በዓለም አርባ አንደኛ ና አርባ ሶስተኛ ደረጃን ይዘዋል። ሞሮኮ በውድድሩ ብዙ ርቀት ባትጓዝም የአንድ ደረጃ አሻሽላ 12ተኛ ላይ የተቀመጠች ሲሆን በአፍሪካ የአንደኝነት ደረጃን እንደያዘች ቀጥላለች። ኢትዮጵያ በበኩሏ አንድ ደረጃ ዝቅ ብላ በየካቲት ወር 145ኛ ደረጃ ተሰጥቷታል። በሀገሯ የተካሄደውን የኢሲያ ዋንጫ ያሸነፈችው ካታር 17 ደረጃዎችን ከፍ በማለት በአለም 37ተኛ ደረጃ ላይ መሆኗን የፊፋ መረጃ ያመለክታል። የዓለም ምርጥ አስር ብሔራዊ ቡድኖች ደረጃ ባለበት ሲቀጥል አርጀንቲና፣ ፈረንሳይና እንግሊዝ ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘዋል። ከአርጀንቲናና ና አምስተኛ ላይ ከተቀመጠችው ብራዚል ውጭ ምርጥ አስር ውስጥ የተካተቱት ሁሉም ብሔራዊ ቡድኖች ከአውሮፓ ናቸው። ባለመሸነፍ ግስጋሴው የቀጠለው ጣሊያናዊው ጃኒክ ሲነር አውስትራሊያዊውን አሌክስ ዴ ሚናውርን በማሸነፍ የሮተርዳም ኦፕን ሻምፒዮን ሆኗል። በትናንቱ የፍጻሜ ጨዋታ የዓለም ቁጥር 11ን ዴ ሚናውርን 7 ለአምስት ና ስድስት ለአራት በማሸነፍ የሮተርዳም ኦፕን ዋንጫን ያነሳው ሲነር የዓለም ቁጥር ሶስት የሜዳ ቴኒስ ተጫዋችነት ደረጃንም ይዟል። ይህም በታሪክ በጣሊያናዊ ተጫዋች የተያዘ ከፍተኛው ደረጃ ነው። የ22 ዓመቱ ወጣት የትናንቱን ድል ያሳካ ያደረጋቸው የአውስትራሊያ ኦፕንን በማሸነፍ የመጀመሪያ የግራንድ ስላም ዋንጫውን ካነሳ ከሶስት ሳምንታት በኋላ ሲሆን አጠቃላይ ያነሳቸውን ዋንጫዎች ብዛት 12 አድርሷል። ጃኒክ ሲነር ካለፈው ህዳር ወር በኋላ ሽንፈትን ያላስተናገደ ሲሆን የትናንትናውን ጨምሮ 15 ተከታታይ ጨዋታዎችን በድል ተወጥቷል። ከሮተርዳም ኦፕን ድሉ በኋላ በሰጠው አስተያየት በዚህ ሳምንት ሙሉ ባሳየሁት የጨዋታ ብቃት እኮራለሁ ያለው ጃኒክ ከባድ ሁኔታዎችንም በአግባቡ ተወጥቻለሁ በለውጥ ጉዞዬም እቀጥላለሁ ማለቱን አሶሺየትድ ፕሬስ ዘግቧል። እንደ አውሮፓውያን አቆጣጠር በ1978 በ81 ቀናት ውስጥ አራት የዓለም ክብረ ወሰኖችን የሰበረው ኬንያዊው የረዥም ርቀት ሯጭ ሄንሪ ሮኖ በ72 ዓመቱ ሐሙስ ዕለት ሕይወቱ ማለፉን አትሌቲክስ ኬንያ አስታውቋል። በዩናይትድ ስቴትስ የዋሽንግተን ስቴት ዩኒቨርሲቲ ተማሪ የነበረው ሮኖ በአውሮፓውያኑ 1978 በሚያዝያና በሰኔ ወራት መካከል በ5000 እና 10000 ሜትሮች እንዲሁም በ3000 ሜትር መሰናክል የዓለም ክብረ ወሰን አስመዝግቧል። ሆኖም በ1976 እና 1980 ኬንያ ራሷን ከኦሎምፒክ ውድድር በማግለሏ ምክንያት አትሌት ሄንሪ ሮኖ በኦሎምፒክ ውድድር ላይ ተሳትፎ አያውቅም። በአፓርታይድ ስር ከነበረችው ደቡብ አፍሪካ ጋር ስፖርታዊ ግንኙነት የነበራትን የኒውዚላንድን ተሳትፎ በመቃወም ከኦሎምፒክ ራሳቸውን ካገለሉ ከሃያ በላይ የአፍሪካና የአረብ አገራት ኬንያ አንዷ ነበረች። አትሌቲክስ ኬንያ የሮኖን ሞት አስመልክቶ ባወጣው የሀዘን መግለ መግለጫ በኬንያ አትሌቲክስ ስራ አስፈጻሚ ኮሚቴና በአትሌቲክስ ወዳጆች ስም ልባዊ ሐዘናችንን እንገልጻለን ብሏል። መግለጫው የሮኖ ሞት መንስኤ ምን እንደሆነ ባይገልጽም ለአስር ቀናት በኬንያ ዋና ከተማ ናይሮቢ ሆስፒታል ሲታከም ማሳለፉን ግን አስታውቋል። አትሌቱ በአልኮል ሱሰኝነት ምክንያት በሩጫው ዓለም ብዙም መግፋት እንዳልቻለም የሮይተርስ ዘገባ ያመለክታል። የአንጋፋው አትሌት ሄንሪ ሮኖ ሞት ዜና የተሰማው የኬንያ አትሌቲክስ በ24 ቱ የዓለም የማራቶን ክብረ ወሰን ባለቤት ኬልቪን ኪፕቱም ሞት ምክንያት ከገባበት የሐዘን ድባብ ሳያገግም ነው። ኪፕቱም እሁድ የካቲት ሶስት ቀን በደረሰበት የትራፊክ አደጋ ሕይወቱ ማለፉ ይታወቃል። ለዛሬ መረጥ ናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ተመልካቾቻችን የዕለቱ መሰናዶ እዚህ ላይ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።